ዩናይትድ ስቴትስ ውስጥ በመወለድ የሚገኝ መብት እንዲቆም ትራምፕ ጫና እያደረጉ ነው። ፕሬዚደንት ዶናልድ ትራምፕ በመወለድ የሚገኝ ዜግነት በመባል የሚታወቀውን የዜግነት መብት እንዲቀር ወይንም እንዲቋረጥ የሚያደርግ ፕሬዚደንታዊ ማዘዣ ወይንም ትእዛዝ መፈረማቸውን ተከትሎ እንደ አውሮፓውያን የዘመን አቆጣጠር በ1868 የጸደቀውና የሲቪል መብቶች ማዕከል ተብሎ የሚታወቀውና የወላጆች የዜግነት ሁኔታ ምንም ይሁን ምን በ ዩናይትድ ስቴትስ ግዛት ውስጥ ለተወለደ ሁሉ የዜግነት መብት የሚያጎናጽፈውን አስራ አራተኛውን የህገ መንግስት ማሻሻያ ዙሪያ ፖለቲካዊ ክርክር ተጀምረዋል። የአሜሪካ ድምፅ የኢሚግሬሽን ጉዳዮች ዘጋቢ አሌን ባሮንስ ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው ታሰማናለች። የዩናይትድ ስቴትስ ህገ መንግስት በ18ኛው መቶ ክፍለ ዘመን ከስደት ጋር የተያያዘውን አብዛኛውን የውሳኔ ስልጣን ለህግ መወሰኛው ምክር ቤት አስተላልፏል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ በመወለድ የሚገኝ ተብሎ የሚታወቀውን የዜግነት መብት እንዲቆም የሚያደርግ የስራ ማስፈጸሚያ ያፈርመዋል። እንደምታውቁት በዓለም ላይ ይህን በመወለድ የዜግነት መብት የማግኘት መብት የምንሰጥ አገር እኛ ብቻ ነን። ፍጹም የማይረባ ነገር ነው። ግን ታውቃላችሁ፣ እናያለን። እኛ በጣም ጥሩ ምክንያቶች እንዳለን የምናስብ ሲሆንና የተወሰኑት ጥቂት ሰዎች ደግሞ ይህንን ለማድረግ ለብዙ አስርተ ዓመታት ይፈልጉ ነበር። ፕሬዚዳንቱ የሥራ ማስፈጸሚያ ትዕዛዝ ተቾች አስራ አራተኛው የህገ መንግሥት ማሻሻያ ለማናቸውም የሲቪል መብት ጉዳዮች የማዕዘን ድንጋይ መሆኑን በመጥቀስ በፕሬዚዳንቱ የሚሻር አይሆንም ይላሉ። ቱየት ደኦንግ በብሔራዊ የእስያ ፓስፊክ አሜሪካዊ ሴቶች ጉባኤ የኢሚግሬሽን ጉዳዮች ጠበቃ እና የፖሊሲ ባለሙያ ናቸው። መጀመሪያ ላይ በባርነት የተያዙ ጥቁሮች ዜግነት ማግኘት መቻላቸውን ለማረጋገጥ የተደረገ ነበር። እናም ይሄ ድሬድ ስኮት በተሰኘው ጥቁር መዝገብ ላይ ተሰንዷል። ስለዚህ የህገ መንግስት ማሻሻያዎችና ህገ መንግስታዊ መብቶች በፕሬዝዳንት ሊሻሩ አይችሉም። ሊሻሩ የሚችሉት በኮንግረስ ነው። ስለዚህ የስራ አስፈጻሚው ትእዛዝ ህገወጥ ነው። ይሁን እንጂ የስራ አስፈጻሚ ትእዛዙ ደጋፊዎችም በስደተኛ ጉዳይ ላይ ፍትሃዊነትን የሚያመጣ ትእዛዝ ነው በማለት ይከራከራሉ። የቴክሳሱ ግዛት ሪፐብሊካን የህግ መወሰኛው ምክር ቤት አባል ብራያን ባቢን ፕሬዚዳንት ትራምፕ በኢሚግሬሽን ስርዓታችን ውስጥ ፍትሐዊነትን መመለስ እና የ14ተኛው የሕገ መንግሥት ማሻሻያን ትክክለኛ ዓላማን በማስከበር አሜሪካ እንደገና ታላቅ ማድረግ የራእያቸው ዋና ጉዳይ መሆኑን ግልጽ አድርገዋል። በውልደት የሚገኝ ዜግነትን ለማስቆም የሰጡት ታሪካዊ የሥራ አስፈጻሚ ትእዛዝ ወደፊት የሚወስደን ወሳኝ እርምጃ ነው። የሥራ አስፈጻሚ ትእዛዙ በሂደት ላይ ያሉ ብዙ ክሶች የተነሱበት ሲሆን ጉልህ የሆኑ የፍርድ ቤት ፈተናዎች ተጋርጠውበታል። በ በሃያ ሁለት ግዛቶች የሚገኙ የዴሞክራቲክ ፓርቲ አቃቢ ህጎችም ትዕዛዙ የሀገሪቱን አስራ አራተኛው የህገ መንግስት ማሻሻያ ይጥሳል በማለት ክስ መስርተዋል። ሱፕሪም ጠቅላይ ፍርድ ቤት የብዙ ቻይናውያን ስደተኞች ዜግነት ጉዳይ ዙሪያ ባደረገው ሙግት ወቅት ፍርድ ቤቱ የአስራ አራተኛው የህገ መንግስት ማሻሻያ በእነዚህ ቻይናውያን ስደተኞች ላይ ተግባራዊ እንደሚሆን አረጋግጧል። ስለዚህ እነዚህ ቻይናውያን ስደተኞች ዜግነት ማግኘት ችለዋል። በሲያትል የፌዴራል ዳኛ ከስደተኛ ወይም ከሌላ ሀገር ዜጋ የዩናይትድ ስቴትስ ውስጥ በውልደት የሚገኝ ዜግነት የሚከለክለውን ትዕዛዝ በጊዜያዊነት አግደዋል። ጉዳዩ ወደ ጠቅላይ ፍርድ ቤቱ ከደረሰም ውጤቱ ሀገሪቱ የመውለድ ዜግነት ላይ ያላትን አቋም ሙሉ ለሙሉ የሚቀይር ይሆናል። ትዕዛዙ እንዲጸድቅ ከተበየነም በዋናነት አዲስ የዜግነት ምስክር ወረቀትና ሶሻል ሴኪሪቲ ተብሎ የሚታወቀውን የማህበራዊ ደህንነት ቁጥር የሌላቸው ጨቅላ ህጻናት እጣፍንታ ላይ ትልቅ ተጽዕኖ ያስከትላል። ለአሊን ቤሮስ ዘገባ እደን ገረመው ከዋሽንግተን ዲሲ